የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መደበኛ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ አቅርበዋል። መንግሥት አሁን ያለውን የፖለቲካ ቀውስ ለማርገብ ድርድር መጀመር አለበት ብለዋል። የጉባኤው አዘጋጅ ኮሚቴ አባላት ቀውሱ በአሁኑ መንገድ ከቀጠለ ሀገሪቱ ትፈርሳለች ሲሉ የጠቅላላ ጉባኤው አዘጋጅ ኮሚቴ አባል አቶ ልደቱ አያሌው አስጠንቅቀዋል። ሪፖርተራችን መለስካቸው አመሃ ተጨማሪ አለው። ኢዴፓ ዛሬ ከቀትር በኋላ በጽህፈት ቤቱ በሰጠው መግለጫ እንዳስገነዘበው ሰባተኛው የፓርቲው መደበኛ ጉባኤ የሚካሄድበት ወቅት በሀገሪቱ ታሪክ እጅግ የተለየ እንደሆነ ከመነሻው ለማስገንዘብ ይሞክራል። በጽሑፍ መግለጫው አባባል በአሁኑ ወቅት በአገራችን ታሪክ ታይቶ በማይታወቅ መጠን ከፍተኛ የፖለቲካ ቀውስ በመከሰቱ መንግሥት አገራችንን በአስቸኳይ ጊዜ አዋጅ ለማስተዳደር ተገዷል ይላል። ለዚህ ቀውስ መነሻውም አምባገናዊ ሥርዓት መኖሩ እንደሆነ የፓርቲው እምነት እንደሆነም ይገልጻል። ለህዝቡ ምክንያታዊ ጥያቄዎች መንግስት ተገቢ መልስ ለመስጠት አለመፈለጉ አንድ ጉዳይ መሆኑን የጠቆመው ይህ መግለጫ ጠንካራ ተቃዋሚ ፓርቲዎች አለመኖራቸው ደግሞ የህዝቡን ትግል ወደ ኃይል እርምጃና ብጥብጥ እንዲሄድ አስገድዶታል ብሏል። ይህ ከቀጠለ ያለውን ስጋት በመግለጽም ኢዴፓ አንድ የመፍትሄ መንገድ ነው ያለውን አቅርበዋል። የአዘጋጅ ኮሚቴው አባል አቶ ተስፋዬ መንበሩ ከዚሁ ምክንያታዊ ስጋት በመነሳት ኢዴፓ የወቅቱ ተቃዋሚ የተቃዋሚ ፓርቲዎችና ደጋፊያቸው የሆነው ህዝብ ቀዳሚና አንገብጋቢ አጀንዳ የህዝቡን ትግል በአግባቡ የሚመራ ጠንካራ ፓርቲ መፍጠር ላይ ማተኮር አለበት ብሎ አምኗል። ጠንካራ ፓርቲ መፍጠር የሚቻለው በዋናነት በህዝቡ የነቃ ሁለንተናዊ ተሳትፎ ቢሆንም ኢዴፓ ለዚህ ወቅታዊና ወሳኝ አጀንዳውን መሆን የበኩሉን ኃላፊነት ለመወጣት ወስኗል። የሚቀጥሉትን ስድስት ወራት በአግባቡ በመጠቀምና በቂ ዝግጅት በማድረግ ተጠናክሮ ለመውጣት የሚያስችለውን ጥረት ሁሉ ለማድረግ እየተዘጋጀ ይገኛል። በአንድ አገር የጠንካራ ፓርቲዎች ወይም ፓርቲ መኖር ለሀገርም ሆነ ለህዝብ ጥቅም ያለው ሚና በጣም አስፈላጊና የማይተካ መሆኑን በማመን የጉዳዩ ባለቤት የሆነው ህዝብ፣ መንግስት፣ ተቃዋሚ ፓርቲዎችና የተለያዩ የህብረተሰብ ክፍሎች የበኩላቸውን ኃላፊነት መወጣት ይኖርባቸዋል። ኢዴፓ ይህን ጠንካራ ፓርቲ ለመፍጠር ለህዝቡ ለመንግስትና ለተቃዋሚ ፓርቲዎች እንዲሁም ለምሁራንና ለባለ ሀብቶችም ድርሻቸውን እንዲወጡ ጥሪ አቅርቧል። በተለይ ከተቃዋሚ ፓርቲዎች ጋር በመተባበርና በመደጋገፍ ለመስራት አስፈላጊ ሆነው ከተገኘም ለመዋሃድ ፍላጎቱ እንዳለውም ገልጿል። ጋዜጠኞች በመግለጫው ላይ ተንተርሰው የተለያዩ ጥያቄዎች አንስተዋል። በአስቸኳይ ጊዜ አዋጁ ተገኝቷል በሚባለው መረጋጋት የኢዴፓ አመራር አባላትና የፓርቲው ሰባተኛ ጉባኤ አዘጋጅ ኮሚቴ አባላት አይስማሙም። እነሱ መሠረታዊ መፍትሄ አላስገኘም ባይ ናቸው። ዋናው መንግሥት ከተቃዋሚ ፓርቲዎችና ያገባናል ከሚሉ አካላት ጋር ድርድር መጀመሩ ነው ይላሉ አቶ ግዛቸው አንማው። አስቸኳይ ጊዜ አዋጁን ተጠቅመን ለህዝቡ ለውጥ የስርዓት ለውጥ ወይም ማሻሻያዎችን ማናደር ከሆነ አሁንም ቢሆን አስቸኳይ ጊዜ አዋጁ ቢነሳ ሀገሪቱ ወደ መፍትሄ ልትሄድ አችልም ወይም ወደ መረጋጋት ልትሄዳችልም። ምክንያቱም አስቸኳይ ጊዜ አዋጁን የጊዜ መግዣ ነው እንጂ ያደረግነው የስርዓትና የፖሊሲ ማሻሻያዎችን እያደረግንበት አይደለም። ወይም ደግሞ ተቃዋሚ ፓርቲዎች ጋር ተደራድረን ተነጋግሮ መንግስት ተደራድሮ የመፍትሄ ሀሳብ እያስቀመጥ አይደለም። በአሁኑ ሰዓት አስቸኳይ ጊዜ አዋጁ ጊዜያዊ መፍትሄ ለመንግስት ፎይታ መጥቶ ሊሆን ይችላል። ግን ይሄ የዘላቂ መፍትሄን የሚያረጋግጥ አይደለም። ሶ ዘላቂ መፍትሄ ማምጣት ካለበት ከሚመለከታቸው የፖለቲካ ኃይሎች ጋር መንግስት ቁጭ ብሎ ተደራድሮ የድርድሩም ውጤት ለህዝብ በፐብሊክ ሚዲያም ሌሎች የሚዲያ የሚመለከታቸው መላው የኢትዮጵያን ህዝብ መድረስ በሚችሉ የሚዲያዎች ተገልጾ ነው ውጤት ማምጣት ያለበት እንጂ አስቸኳይ ጊዜ አዋጁ በራሱ ውጤት አመጧል ማለት አይቻልም። ሌላው የኮሚቴ አባል አቶ ልደቱ አያሌው ደግሞ በአስቸኳይ ጊዜ አዋጁ የችግሩ መሰረት ፈጽሞ እንዳልተነካ ገልጸው የሚከተለውን አክለው ነበረ። የተሻለ የመብት ጥያቄ የጠየቀን ህዝብ የተሻለ የመብት መብት ሰጥቶ ጥያቄውን ማስተናገድ ሲገባ በአስቸኳይ ጊዜ አዋጁ የበለጠ መብቱን ነው የተቀመው። ስለዚህ የአስቸኳይ ጊዜ አዋጁ የመፍትሄው አካል ሳይሆን የሆነው ችግሩን የማባባሻ መንገድ ነው። ስለዚህ አሁን መንግስት የአስቸኳይ ጊዜ አዋጁን በቅርብ ጊዜ ላነሳ ነው እያለ የአስቸኳይ ጊዜ አዋጁ ቢነሳ ደስ ነው የሚል ነው። ግን መታወቅ ያለበት እነዚህ የፖለቲካ መፍትሄዎች ሳይሰጡ ህዝቡ ከአስቸኳይ ጊዜ አዋጁ በፊት ለብጥብጡ ምክንያት የሆኑ ያነሳቸው ጥያቄዎች ተገቢ መልስ ሳያገኙ የአስቸኳይ ጊዜ አዋጁ ቢነሳ ዞሮ ዞሮ የነበረው ችግር ውስጥ ነው የምንመለሰው። ምክንያቱም የአስቸኳይ ጊዜ አዋጁ የመለሰው መልስ የለም፣ የሰጠው መፍትሄ የለም። ግልጽ እንዲሆን ነው። ስለዚህ ጥያቄያችን የአስቸኳይ ጊዜ አዋጁ እራዘምልን ወይም ይቆይልን አይደለም። ይሄ የአስቸኳይ ጊዜ አዋጁ የፈጠረውን አንጻራዊ መረጋጋትና ሰላም ተጠቅመን ተሎ ብለን ወደ ፖለቲካዊ መፍትሄ ነ ተሎ ብለን ህዝቡ ያነሳውን ጥያቄ፣ ለብጥብጡ ለቀውሱ ምክንያት የሆኑትን ችግሮች ተሎ ብለን አድሬስ እናደርጋል። ይህን ስናደርግ ነው በዘላቂነት ችግሩ የሚፈታው። ያን የአስቸኳይ ጊዜ አዋጁ ቢነሳ ወደ ነበርንበት አንመለስም። የኢዴፓ መስራች አቶ ልደቱ አያሌው ያለው መንግስት በመሰረቱ አምባገነን ነው ብለው ካለፉት የአገሪቱ መንግስታት እንዳልተማረ አስታውሰዋል። ሁኔታው በዚህ ከቀጠለም አገሪቱ ትልቅ የህልውና አደጋ ላይ ናት ብለዋል። ይሄ ስርዓት አሁንም ከተጋረጠው አደጋም ቅንጣት ያህል ያልተማረ መሆኑ ነው እያየን ያለ ቅንጣት ያህል። አንዳንዶቹ ባለስልጣኖቻችን ቶታሊ አውት ኦፍ ተች ናቸው። ኢትዮጵያ ውስጥ ምንም ነገር ተፈጠረ ብለው የሚያምኑ አደለ። በዚህ የሚቀጠል ከሆነ ይሄ የፖለቲካ ትንቢት አይደለም፣ ወይም ጥንቆላ አይደለም። ነባራዊ ሁኔታው በደንብ የሚያሳይ ይቺ አገር ትፈርሳለች። ምንም ጥርጥር ትፈርሳለች። እንዲህ አይነት የፖለቲካ አስተሳሰብ ያፈርሳል። ያ ደግሞ ማንንም አይጠቅም፣ ቢገባቸው ኖሮ ገዥውንም ፓርቲ አይጠቅም። አክለውም መፍትሄ ነው ወዳሉት ሀሳብ ተሻግረዋል። ስለዚህ ይሄ እጅግ አሳሳቢ የሆነ ነገር ነው። ስለዚህ አሁን ለኢዴፓ ራሱን የማጠናከር ያለማጠናከር ስልጣን የማግኘት ያለማግኘት ጉዳይ አይደለም። ወቅቱ ላይ አሁን አክስቴክ ያለው ነገር የሀገር ህልውና ጉዳይ ነው። የመፍረስ ያለመፍረስ ጥያቄ ነው ያለው። እንደ ሀገር የመቀጠል ያለመቀጠል ጥያቄ ነው ያለው። ይህን ሁኔታ የተረዳ መስሎን ነበር መንግስት። ከቁጥጥር ውጭ ሊሆን ነው፣ የሀገሪቱን አጠቃላይ ህልውና ፈተና ውስጥ የሚከት ችግር ተፈጥሯል፣ በዚህ ምክንያት የአስቸኳይ ጊዜ አዋጅ አውጃለሁ ሲል፣ ይህን አደጋ የተረዳው መስሎን ነበር። ከማግስቱ ጀምሮ ግን እየወሰደ ያለው እርምጃ የሚያሳየው ይህን አደጋ ያልተረዳው አሁንም በስልጣን ለሌሎች ዓመታት መቀጠል ይችላሉ፣ እኔ ሆነኝ ያለሁት አማራጭ ብሎ እየቀጠለ ይሄ አደጋ። እንዲህ አይነት አስተሳሰብ እንዲህ አይነት ስርዓት ምን አይነት ችግር ሊያስከትል እንደሚችል በሀገርና በህዝብ ሊቢያ ላይ አይተነዋል፣ የመን ላይ አይተነዋል፣ ሶሪያ ላይ አይተነዋል። ይሄ እዚህ ሀገር እንዲደገም ፍላጎት የለም። ይሄ ሲሆን ዝም ብለን ማየት አንችልም፣ መጮህ አለብን። ስለዚህ ይሄ አሳስቦን ነው በዚህ ሌብል ሌላውም የተቃዋሚ ፓርቲ የዚህን ችግር አሳሳቢነት ተረድቶ ተቃዋሚ ፓርቲ ጠንካራ ሲሆን ለሀገሪቱ ሰላምና መረጋጋትም አስተዋጽኦ ያበረክታል። ህዝቡን አቅጣጫ ሲዞ በተገቢ ሁኔታ መምራት ይችላል። ህዝቡ የታገለለትን አላማ ሊያመጣ የሚችል ለውጥ እንዲመጣ አስተዋጽኦ ያደርጋል። ምክንያቱም ፕላትፎርም አለው፣ ሀሳብ አለው። ዝም ብሎ በአካባቢ ጎበዝ አለቃ የሚመራ ትግል ግን ሄዶ ሄዶ ህዝቡ የሞተለትን የጠየቀውን ጥያቄ የሚያመጣ ውጤት ሊያመጣ አይችልም። ምናልባት ኢህአዴግን ሊያወርድ ይችላል። ከኢህአዴግ በኋላ ግን ከኢህአዴግ የተሻለ ስርዓት ይተካል ብሎ መተማመን አይቻልም። ኢዴፓ ቀደም ሲል ይህን ጋዜጣዊ መግለጫ በጊዮን ሆቴል ሊሰጥ እንደነበረና ከኮማንድ ፖስቱ መከልከሉን አሳውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ